የዕለተ ሰኞ የካቲት 8 2013 ዓ ም የጋቢና ቪኦኤ ዝግጅታችን ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ለዛሬ ምሽት ከያዝናቸው ፕሮግራሞች መሃል ነምኒ ብራ ስትፌዮ ሶንታ ፌዲ ጌሰኒ ምርጫውን በተመለከተ የፈለጋችሁትን ምረቱ። እኛ የምንፈልገው ሌላ ሰው ተጽዕኖ አድርጎባችሁ ሳይሆን በራሳችሁ ፍላጎት ዲሞክራሲያዊ በሆነ መንገድ አስባችሁበት አገናዝባችሁ የፈለጋችሁትን ከመረጣችሁ ያለኛ ድላችን ነው። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ወጣቶች በሰላማዊ መንገድ እንዲታገሉ ያደረጉትን ጥሪ አስመልክቶ ዘገባ ይኖረናል። ከኢትዮጵያውያን መካኒኮች ጋር በመሆን በ927 ዓ ም በታህሳስ ወር ላይ አውፕላን ጃንሜዳ ቆርቆሮ ውስጥ ሰርተው ጨርሰው ለንጉሰ ነገስቱ ሲያሳዩ ንጉሰ ነገስቱም ደግሞ በሴት ልጃቸው ስም በልዕልት ፀሐይ ስም ፀሐይ ብሎ ሰይመዋታል። የኢትዮጵያ አቪዬሽን አጀማመርን የሚያትትና በኢትዮጵያ ተሰርታ ጥቅም ላይ ሳትውል በጣሊያን የተወሰደችውን ፀሐይ የተሰኘች አውሮፕላን የሚያስተዋውቅ መጽሐፍ የጻፈው ካፒቴን ዘላለም አንዳርጌን የሰማችሁት የምሽቱ እንግዳችን ነው። እንደምናምሽታችኋል ክቡራን አድማጮች። አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛለን። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎችን እንሰማለን። ኤደን ገረመው። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የድርጅታቸው አመራር በቢሾፍቱ ከተማ መገደላቸውን አስታወቀ። የተገደሉት አመራር ከዚህ ቀደም ከመንግስት ሰዎች ማስፈራሪያ ይደርሳቸው እንደነበረ የገለጸው ኢዜማ በጥይት ተመተው መገደላቸውን አረጋግጫለሁ ብሏል። ስለ ጉዳዩ መልስ እንዲሰጥ የተጠየቀው የቢሾፍቱ ከተማ ፖሊስ መምሪያ በግድያው ላይ ሀሳብ ለመስጠት ፍቃደኛ ሆኖ አልተገኘም። ዘገባውን ያደረሰን ሙክታር ጀማል ነው። ምርጫ ቦርድ በአፋር ክልል የሚገኙ ሶስት ቀበሌዎችም በሶማሌ የምርጫ ክልል ውስጥ እንዲካተቱ ማድረጉን እንደማይቀበሉት የአፋር ዴሞክራሲ ፍትሐዊ ፓርቲና የአፋር አብዮታዊ ዴሞክራሲ አንድነት ግንባር አስታወቁ። ቦርዱ ማስተካከያ ካላደረገ በምርጫው እስካለመሳተፍ የሚደርስ ውሳኔ ሊያስተላልፉ እንደሚችሉ ተፎካካሪ ፓርቲዎቹ አሳስበዋል። ብሔራዊ የምርጫ ቦርድ የምርጫ ጣቢያዎች ሰዎች የምርጫ ጣቢያዎችን በቅርቡ አግኝተው እንዲመርጡ እንጂ ምንም ዓይነት የአስተዳደር ወሰን መገለጫዎች አይደሉም ሲልም ምላሽ ሰጥቷል። ምርጫ ቦርድ ከሶስቱ ቀበሌዎች በተጨማሪም በአፋር ክልል ውስጥ የሚገኝ ሌላ አካባቢ በሶማሌ ክልል ውስጥ እንዲካተት አድርጓል። ይህም የቦርዱን ገለልተኛነት ጥያቄ ውስጥ ያስገባዋል ብለዋል። ተፎካካሪ ፓርቲዎቹ በስም የተጠቀሱት አካባቢዎች ከዚህ ቀደም በተደረጉት ምርጫዎች በአፋር የምርጫ ክልል ስል ነበሩ የሚል መሟገቻም ያቀርባሉ። የአሜሪካ ድምጽ ሬዲዮ ስለቀረበው መከራከሪያ ከገለልተኛ ወገን ለማጣራት ያደረገው ሙከራ ለጊዜው አልተሳካለትም። ዘገባውን ያደረሰን መስፍን አድራጌ ነው። ዚምባብዌ የመጀመሪያዋን የኮቪድ-19 ክትባቶች ማግኘቷ ተገለጸ። በቻይና ሲኖፋርም ኩባንያ የተሰሩት ክትባቶች የቻይና መንግስት በስጦታ የላከላት ሲሆን የዚምባብዌ መንግስት በግዥ ተጨማሪ 600 ሺህ ክትባቶችን ማዘዙንና በሚቀጥለው ወር እንደሚደርሰውም አመላክቷል። በሌላ ዜና እስራኤል ለሕዝቧ የኮሮና ቫይረስ ክትባት በማዳረስ ረገድ ብዙ እርምጃ ያስመዘገበ ሲሆን በአሁኑ ወቅት ግን እርምጃው እየተ የተጓተተባት መሆኑ ተገልጿል። የእስራኤል ጠቅላይ ሚኒስትር ቤንያሚን ነታንያሁ መጓተቱን ያስከተለው ስለ ክትባቱ በህዝብ ውስጥ በማህበራዊ መገናኛ ብዙሃን ጭምር እየተሰራጨ የሚገኝ ሐሰተኛ እምነቶች መሆኑን ተናግረዋል። ሀገሪቱ በኢንተርኔት የሚሰራጭ ሐሰተኛ መረጃ እና የተሳሳቱ እምነቶችን የሚዋጋ ግብረ ኃይል ማጠናከሯም ተገልጿል። ነዋሪዎቹ ወደ ክትባት መስጫ ጣቢያዎች እንዲሄዱ ለመሳብ ምግብ በነጻ ማቅረብ እና የሙዚቃ ዝግጅቶችን በማሰናዳትም እየተሰራ መሆኑን አሶሽየትድ ፕሬስ ዘግቧል። ይህ በእንዲህ እንዳለ ዩናይትድ ስቴትስ ውስጥ ቢያንስ ሰባት አዲስ የኮሮና ቫይረስ አይነቶች መገኘታቸውን ተመራማሪዎች ገለጹ። አዲሶቹ የቫይረሶች ዝርያዎች ብሪታንያና ደቡብ አፍሪካ እንደተከሰቱት በከፍተኛ ደረጃ የሚዛመቱ አይነቶች ይሁኑ አይሁኑ ግን የተገለጸ ነገር የለም። ፕሬዚዳንት ዶናልድ ትራምፕ ባለፈው ቅዳሜ በምክር ቤቱ ከተመሰረተባቸው የፖለቲካ ክስ ነጻ ቢወጡም የወደፊቱ የፖለቲካ እጣ ፈንታቸው አጠራጣሪ እንደሆነ ይቆያል ተባለ። ምንም እንኳን የጥፋተኝነት ውሳኔውን ለማሳለፍ የጎደለው ድምፅ ጥቂት ቢሆንም ከሚያስፈልጉት 67 ድምጾች 57 የሕግ መወሰኛው ምክር ቤት አባላት ፕሬዚዳንት ዶናልድ ትራምፕ ጥፋተኛ ናቸው ሲሉ ድምጻቸውን ሰጥተዋል። ከዚያ ውስጥ ሰባቱ የራሳቸው ወገን የሆኑ የሪፐብሊካን ፓርቲ አባላት ናቸው። አድማጮች ለምሽቱ የያዝንላችሁን ዜናዎች እዚህ ላይ ፈጸምን። ከቀሪ የጋቢና በይ መሰናዶዎች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ። ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን ወደ ቀዳሚው ፕሮግራማችን እንለፍ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ትላንት ደንቢ ዶሎ ላይ ባደረጉት ንግግር ወጣቶች በሰላማዊ መንገድ እንዲታገሉ ጥሪ አድርገዋል። ጠቅላይ ሚኒስትሩ ትላንት በኦሮሚያ ደንቢ ዶሎ ከተማ የአስፋልት መንገድ ግንባታ ባስጀመሩበት ወቅት በመጪው ምርጫ ሕዝቡ ይሆነኛል ያለውን የፖለቲካ ድርጅት በመምረጥ እንዲሳተፍም ጠይቀዋል። ዘገባውን ያደረሰ ናኩር መልካ ተጨማሪውን ልኳል። ጠቅላይ ሚኒስትር አብይ አህመድ በአንድ ቀን የምዕራብ ኦሮሚያ ጉዟቸው ሶስት ዞኖች ውስጥ ተገኝተዋል። ትናንት ከቀትር በኋላ የተገኙባትና የአምቦ ጉደርና ሸነንሰዮ የአስፋልት መንገድ ፕሮጀክት ግንባታ ያስጀምሩባትን አምቦን ከኒውዮርክ ጋር አመሳስለዋታል። አምቦን ኑፍ ኒውዮርክ ተይነፍ እስኒቪስ ኒውዮርክ አከተው አምቦ ለእኛ ብቻ ኒውዮርክ ሆኖ አይቀርም ለእናንተም ኒውዮርክ እንዲሆን መሰረተ ልማቶችን ሰርተን መታችሁ የምትዝናኑበት ታሪክ የምትማሩበትና የትግል ታሪካችንን እንድታውቁ አምቦን እንገነባለን፣ አምቦን እንለውጣለን፣ እንደ ስሟም ኒውዮርክ እናደርጋታለን። አከበታሽ ኒውዮርክ ሊጎና ወደ አምቦ ከመሄዳቸው በፊት ረፋድ ላይ ምክትል ጠቅላይ ሚኒስትሩን ጨምሮ ከከፍተኛ ባለስልጣኖቻቸው ጋር ሆሮ ጉዱሩ ወለጋ ዞን ሻምቡ ከተማ በሄሊኮፕተር የገቡት ጠቅላይ ሚኒስትር አብይ የሻምቡ ባኮን 60 ኪሎ ሜትር የአስፓልት ኮንክሪት መንገድ መርቀው የሻምቡ ገምሳን የዘጠና አምስት ኪሎ ሜትር መንገድ ግንባታንም አስጀምረዋል በአራት ወራት ጊዜ ውስጥ ይካሄዳል በተባለው ምርጫ ህዝቡ እንዲሳተፍና ይሆነኛል የሚለውን እንዲመርጥ ጠይቀዋል ጠቅላይ ሚኒስትሩ ዋይ ፍለኖ አባ በርባደ ፍለዳ ከኖቲ በርባኖ ነምኒ ብራ ስትፌዮ ሶንታን ፌዲ ኬሰኒን ምርጫን በተመለከተ የፈለጋችሁትን ምረጡ። እኛ የምንፈልገው ሌላ ሰው ተጽዕኖ አድርጎባችሁ ሳይሆን በራሳችሁ ፍላጎት ዲሞክራሲያዊ በሆነ መንገድ አስባችሁበት፣ አገናዝባችሁ የፈለጋችሁትን ከመረጣችሁ ያለኛ ድላችን ነው። ካልመረጣችሁን መብራት አታገኙም መንገድ አንሰራም የሚል እምነት የለንም። እኛ የምንፈልገው የኦሮሞ ህዝብ በራሱ ውሳኔ መምረጥ እንዲችል ነው። የፈለጋችሁትን ሰው መምረጥ መብታችሁ ነው። ከመረጣችሁን፣ በታማኝነት ልናገለግላችሁ፣ ካልመረጣችሁን ደግሞ የመረጣችሁትን አቅፈን ስመን ልንሰጠው ዝግጁ ነን። ወሉ ፍለቹ ባተን አባስን ፍለተን ሀመኔ ንገኔ እድላችሁ ቆባል። ጠቅላይ ሚኒስትሩ ትናንት ጠዋት ተገኝተው የደንብ ዶሎ ሙጊ ዶላ ጋምቤላን የ51 ኪሎ ሜትር አስፋልት ኮንክሪት መንገድ ግንባታ ባስጀምሩባት የቄለም ወለጋዋ ደምቢዶሎ ህዝቡ የአካባቢውን ሰላምና ጸጥታ እንዲጠበቅ ጥሪ አቅርበዋል። ለወጣቶችም መልእክት አስተላልፈዋል። ኤርጋን ደርገ ጎት አብዳም ሱ በርባድ ሉኬ ሰጥ ቀብሶን ያዳ ጅራቸውን ይመላ ኦሮሞውን በላይ ለወጣቶች የማስተላልፈው መልእክት በእኛ መካከል የሀሳብ ትግል ሊኖር ይችላል። የኦሮሞ ህዝብ ሰፊ ነው። ብዙ ሀሳብ ሊያመነጭ ይችላል። ኦሮሞ ኦሮሞን ሲታገል ልማት እንዳይሰራ በማድረግ ልንጎዳ እንችላለን። ልማት ይሰራ፣ የሀገራችንን ሰላም ይጠበቅ፣ ህዝቡ በሰላም ወጥቶ በሰላም ይግባ። የቀረውን ነገር በሰላማዊ መንገድ የእርስ በርሳችን ሀሳብን እየተረዳዳን ህዝባችን እንዲረዳን ማድረግ እንችላለን። መገዳደል፣ መገፋፋት እንዲሁም እርስ በርስ በመቀናናታችን ኦሮሞ እና ኦሮሚያን ከመጉዳት ውጪ አዲስ ድል ስለማያስገኝልን መረጋጋት በጣም ወሳኝ ነው ብለዋል። ከደምቢዶሎ ተወላጁ ሰለሞን ደነቀ ዘፈኖች አንዱን በጥቂቱ ያንጎራጎሩት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ወለጋ የታዋቂዎችና የአገር ባለውለታዎች አካባቢ እንደሆነ አስታውሰዋል። በሌላ በኩል በሁለት ዓመታት ውስጥ በምዕራብ ኦሮሚያ 17 የሚሆኑ የመንገድ ስራዎች መጀመራቸውን የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ አመልክተዋል። የደንቢዶሎ ከተማ ነዋሪው አቶ ለሚበሽር የዕለቱን ክንዋኔዎች አስመልክቶ እንዲህ ብለዋል። ያስጀመሩ አስፋልቱ ነው። አስፋልቱ ጥሩ ነው። ለምን ደንቢዶሎን ብትሆን አስፋልት ለብዙ አመት ትመኝ የነበረው ነገር ነው። ለአስፋልት አስፈላጊ ነገር ነው፣ ለማንኛውም ሀገር ማለት ነው። ግን ምንድን ነው የሚቀድመው? ስለ ሰላም ነው፣ ስለ ጸጥታ። ለምሳሌ አሁን ሚዲያ ላይ የምትሰማ እንደዚሁም ከሰው የምትሰማ ምዕራብ ኦሮሚያ ከተባለ የሚወራው ስለ ሽብር፣ ለጆሮ የማይመች ነገር ነው። በደፈናው የሚወራ ነገር መፍትሄ አያመጣም። እነሱ አሁኑ አስፋልቱን ያዘምሩ፣ ማጀመር የነበረባቸው እርቅ ነው፣ ሰላም ነው። የሰላም ጉዳይ የመንግስት ጉዳይ ብቻ ነው፣ ህብረተሰቡ የሚመለከተው አካል ስለዚህ ጉዳይ መወያየት አይችልም። ማንንም ይመለከታል። ህዝቡም ቢሆን መንግስትም ቢሆን ተቃላይ ፓርቲ ቢሆን ይመለከታቸዋል። ሁሉን እኛንም መንግስት አጥፍቻለሁ ብሎ ይቅርታ ከጠየቀ ሌላ አካል የሚያጠፋው ይቅርታ ጠይቆ ህግ ሲለች ማለት ነው። ተጎጂ ነው። ከሁለቱም አካል ነጻ ነው። ተጎጂም ስለሆነ እዚህ ሰላም ይቅደም፣ ልማት ይቀጥል፣ ደስ ይለናል። ለምን የጉደር ከተማ ነዋሪው አቶ ለሊሳ ይጀታም አስተያየት አላቸው። የጠፋ አይን ነው የበራው። በፖለቲካም ሆነ በምጣኔ ሀብት እንዲሁም በሌሎችም ነገሮች አይናችን ጠፍቶ ነበር። አሁን ደግሞ አይናችን እንዲበራ እየታጠበ ስለሆነ የመንገዱ ግንባታ መጀመር ደስ ብሎኛል። እኔ ሩቅ ካለው ወንድሜና ሌሎችም ወዳጅ ዘመዶቼ ጋር የምገናኘው መንገድ ሲኖር ነው። በትኩረት ሊሰራ ይገባል ላለው እጅ ለእጅ መያያዝና መግባባትን ያስፈልጋል ብለዋል። በምዕራብ ኦሮሚያ በርካታ ስፍራዎች መንግስት ኦነግ ሸኔ ብሎ የሚጠራቸው ራሳቸውን የኦሮሞ ነፃነት ሸማቂዎች የሚሉ ታጣቂዎች አደጋዎችን ሲጥሉ እንደቆዩ መንግስት ቢገልጽም እነሱ ግን በተደጋጋሚ አስተባብለዋል። ከመንግስት ኃይሎች ጋርም ግጭቶችና ውጊያዎች ሲያካሂዱ እንደነበር ይታወቃል። ሸማቂዎቹ እጅ እየሰጡና እርምጃ እየተወሰደባቸው ነው፣ በማለት መንግስት በተደጋጋሚ መግለጫ ቢያወጣም የአካባቢው ነዋሪዎች ከስጋት ነፃ አለመሆናቸውን ሲገልጹ ቆይተዋል። ለአሜሪካ ድምፅ ናኮር መልካ ካምቦ ዲኮርን ለዘገባው እናመሰግናለን። እያዳመጣችሁት ያላችሁት ጋቢና ቪኦኤ ነው። ዝግጅታችን ይቀጥላል። በኢትዮጵያ የአገር ውስጥ ቋንቋ በወጉ ያልተጻፈው ከ1921 እስከ 28 ያለው የኢትዮጵያ አቪየሽን ታሪክ ላይ የሚያተኩር ፀሐይ የኢትዮጵያ አቪየሽን አጀማመር የተሰኘ መጽሐፍ በካፒቴን ዘላለም አንዳርጌ ተጽፎ ገበያ ላይ ውሏል። መጽሐፉ በዋናነት ፀሐይ የተባለችና በ1928 ኢትዮጵያ ውስጥ ተሰርታ አገልግሎት ከመስጠቷ በፊት በኢጣሊያ ወረራ ምክንያት ወደ ሮም የተወሰደች አውሮፕላን የሚያስተዋውቅ ሲሆን አሁን የትና በምን ሁኔታ ላይ እንዳለችም በዝርዝር ይተርካል። ከመጽሐፉ ደራሲ ከካፒቴን ዘላለም ጋር መጽሐፉ በሚያተኩርባቸው በፀሐይና በአጠቃላይ የኢትዮጵያ አቪየሽን ታሪክ ዙሪያ ቆይታ አድርግ ያለው እንደሚከተለው ይቀርባል። እንግዲህ መጀመሪያ ወደ መጽሐፉ ከመሄዳችን በፊት እስኪ ከአየር መንገድ ጋር ያለህ ትውውቅ መቼ ይጀምራል? ለምን ያክል ጊዜ አገልግልሃል? ሰላሳ አራት አመት አየር መንገድ አገልግያለው። ከፓይለት ትሬኒንግ ተመርቄ በረዳት አብራሪነት በተለያዩ አውሮፕላኖች ላይ አገልግያለው። ከዛም በእድገት ወደ ካፕቴንነት ተዘዋውሬ የተለያዩ አውሮፕላኖች ላይ አገልግያለሁ ባለፉት አስር ዓመት ቅድም ደግሞ የቦይንግ ሰባት መቶ ሰባ ሰባት እና የቦይንግ ሰባት መቶ ሰማኒያ ሰባት ዋና አብራሪ ካፕቴን ሆኜ የምወደው እና የማፈቅረውን ድርጅቴን እያገለገልኩ ነው። ወደ መጽሐፍ ላይ ወዳለው ታሪክ እንምጣ ና። በዚያ ዘመን የነበረው የኢትዮጵያ አቪዬሽን ታሪክ ምን ይመስላል? የኢትዮጵያ አቪዬሽን አጀማመር ቀደም ያለ ነው። ቀደም ብለን እንድንጀምር እና አድቫንቴጅ እንድናገኝ እያደረገን ትልቁ ነገር በነጻነት መኖራችን ነው። ምክንያቱም አንድ ተቋም ወይም ደግሞ አንድ አየር መንገድ ለማቋቋም በርካታ ገንዘብ ስለፈሰሰበት ብቻ ሳይሆን ሙያው የሚቀባበል ነው። አሁን ለምሳሌ ያህል የመጀመሪያው ፓይለት የሚቀጥለውን ያስተምራል የሚቀጥለውን እና እነሱን ትምህርት እየተቀበለ ነው። እኛ ደግሞ የተማርነውን ደግሞ ከኛ በታች ላሉት፣ እነሱን ደግሞ እንደዚሁ የሚቀጥል ነገር ነው እና የኢትዮጵያ አቪዬሽን በዚህ ጥሩ አድቫንቴጅ አግኝተናል ብዬ አስባለሁ። እንግዲህ መጽሐፍ ላይ ከጣሊያን ወረራ በፊት የኢትዮጵያ አቪዬሽን ታሪክ ከዛ በፊት መኖሩ ብቻ ሳይሆን አብራሪዎችን የማሰልጠን ደረጃ ላይ እንደነበር ጠቀስ ታደርገዋለህ እና እስኪ ንገረን። የዛን ጊዜ የነበረው የአብራሪነት ስልጠና የቴክኒሺያንነት ሁኔታ ምን ይመስል ነበር? በመጽሐፉ ላይ ጠቅሼዋለሁ። የአይሮፕላን አገባብ እንዴት እንደነበረ በሺ ዘጠኝ መቶ ሀያ አንድ ዓመተ ምህረት ነው ኢትዮጵያ ለመጀመሪያ ጊዜ የገባው። ነሐሴ አስራ ሁለት ሺህ ዘጠኝ መቶ ሀያ አንድ ዓመተ ምህረት ነው ከፈረንሳይ አገር የተገዙ አይሮፕላኖች ነበሩ፣ ሶስት አይሮፕላኖች። የመጀመሪያው አይሮፕላን ጅቡቲ ላይ ተገጣጥማ ወደ አዲስ አበባ እያበረረ ያመጣት ሙሴ ኦንድሬ ማይ የሚባል የፈረንሳይ የሰላሳ ሁለት አመት ወጣት ነው። መጀመሪያ ያረፈበት ቦታ የአሁኑ የኢትዮጵያ አየር ኃይል ዋናው መስሪያ ቤት ወይም ደግሞ ኤርፖርቱም ያለበት ሀረር ሜዳ የሚባለው ቦታ ያለበት ቦታ ነው። ሌላ ሁለተኛ ሆኖ የገባው አውሮፕላን ዥንከርስ ሰርቲስሪ የሚባል ተለቅ ያለ ኦል ሜታል ወይም ደግሞ ሙሉ ሰውነቱ ከአሉሚኒየም የተሰራ የዛን ጊዜ እንደ ብርቅ የሚታይ ነው በአብዛኛው ሸራ መሳይ ጨርቅ ያላቸው አይሮፕላኖች ነበሩ። እነዚህን ሁለት አይሮፕላኖች በሚያዙበት ጊዜ ኮንትራት አግሪመንት ውስጥ ፓይለቶቹ በሚመጡበት ጊዜ ኢትዮጵያውያኖችን ያስተምሩልናል ብለው ንጉሠ ነገሥቱ ውል አስፈርሟቸውን የመጡ ሲመጡ እነዚህ አይሮፕላኖች ከመጡ በኋላ የኢትዮጵያውያን ተማሪዎች ተመልምለው አዲስ አበባ ላይ ጃን ሜዳ ላይ ነው ትምህርት የጀመሩት። በጊዜው ሰባት የሚሆኑ ተማሪዎች ነበሩ የተመለመሉት። ደግሞ መጽሐፍ ደግሞ የተሰየመው ፀሐይ ስለተባለች ኢትዮጵያ ውስጥ ተሰርታ ጥቅም ላይ ሳትውል በጣሊያን የተወሰደች አይሮፕላን ስም ነው። እና እስኪ ስለ ፀሐይ ደግሞ አጫውተኝ። ኢትዮጵያ በዛን ወቅት አይሮፕላን የመስራት አቅም ነበራት? በእርግጥ አይሮፕላኗ ለመስራት ትችሏል። ለመስራት ያስገደደበትም የገፋፈበትም ሁኔታዎች አሉ። ምንም እንኳን በአስራ ዘጠኝ መቶ ሀያ ሰባት መጨረሻ እና ሀያ ስምንት ዓመተ ምህረት የኢጣሊያ ኢትዮጵያን የመውረድ ጦርነት ብታደርግ ከመጀመሪያው ጀምሮ ኢጣሊያ ተዘጋጅታበት ነበር። በምንድን የተዘጋጀችው? ኢትዮጵያ ምንም አይነት የጦር መሳሪያ እንዳታገኝ ራሷን እንዳታስቅና እንዳትደራጅና እንዳትከላከላቸው የጦር አውሮፕላን ኢትዮጵያ እንዳይኖራት መከላከሉ በራሱ ኢትዮጵያውያኖች ላይ በጣም በጣም ትልቅ ችግር መጥቷል። ምክንያቱም እነዚህ ያልኳቸው ቅድም አውሮፕላኖች ጅቡቲ ላይ ደርሶ እንኳን ከጅቡቲ አዲስ አበባ ለመግባት ኢጣሊያን በውስጡ በመደገፍም ከኢጣሊያ ጋር ላለመገጨትም ለምሳሌ አል ጅቡቲ በፈረንሳይ ቁጥጥር ስር ነበረች። ፈረንሳዮቹ እንደዚሁም እንግሊዞቹ ተጽዕኖ ያሳድሩ ነበር። አይሮፕላን ወደ ኢትዮጵያ እንዳይገባ፣ ምንም አይነት መሳሪያ ወደ ኢትዮጵያ እንዳይገባ ገና ቀደም ብሎ ነበር ሲዘጋጁበት የነበረው። በዚህ ምክንያት አይሮፕላን ከውጭ ከሚገባ ይልቅ ኢትዮጵያ ውስጥ ቢሰራ የተሻለ ይሆናል የሚል ሀሳብ ኢትዮጵያ ውስጥ ፈልቆ አንድ ቬቨር የሚባል ጥሩ መሀንዲስ እና ጥሩ ጎበዝ የነበረ ሰው ከኢትዮጵያውያን መካኒኮች ጋር በመሆን ዘጠኝ በ1927 ዓ ም በታሳስ ወር ላይ ኦፕላን ጃን ሜዳ ቆርቆሮ ውስጥ ሰርተው ጨርሰው ለንጉሰ ነገስቱ ሲያሳዩ ንጉሰ ነገስቱም ደግሞ በሴት ልጃቸው ስም በልዕልት ፀሐይ ስም ፀሐይ ብሎ ሰይመዋታል። አይሮፕላኗ እጅግ እጅግ በጣም የምታምር እጅግ የተዋጣላት በዛን ጊዜ አይደለም ዛሬ እንኳን ሲታይ የስፖርት መኪኖች የምትመስልእና በጣም የምትገርም አውሮፕላን ነች። ይቺ አውሮፕላን በ ዘጠኝ መቶ ሀያ ሰባት አመተ ምረት ተሰርታ ለመጀመሪያ ጊዜ አዲስ አበባ ላይ በረራ አድርጋ የመጀመሪያ ምናልባት በእርግጠኝነት መናገር ባይቻልም በአህጉራችን የመጀመሪያዋ ነች ብዬ የማምንባት አውሮፕላን እጅግ በጣም ለሚያምር ሁኔታ ተሰርታለች። መሀንዲሱ ቬበር እጅግ በጣም ብልህ ስለነበረ ለአዲስ አበባ ተመጣጣኝ የሆነ ሞተር እጅግ በጣም ለበረራ አስፈላጊ የሆነ በፊት የነበሩት ሞዴሎች ላይ ያልነበሩ ፍላስ የሚባል ሲነሱ በቅጽበት ቶሎ ከመሬት እንዲነሱ በሚያርፍ አውሮፕላኖች አሁንም አለ ሁሉም አውሮፕላኖች ያላቸው በሚያርፍበት ጊዜ ደግሞ ፍጥነታቸውን ቀንሶ ቶሎ እንዲቆሙ የሚያደርግ ሌሎች ሌሎች ነገሮችም ዲዛይን አድርጎ ጥሩ አድርጎ ነው የሰራው። ኢትዮጵያውያን መካኒኮች በዚህ ተሳትፈዋል እና ስማቸውም ተገልጧል። አስተዋጽኦ አድርገዋል። አሻራቸውን አሰርፈዋል። ታዲያ ፀሐይ እንዴት ከሀገር ወጣች እና በጣሊያኖቹ እጅ ወደቀች? በሺህ ዘጠኝ መቶ ሀያ ስምንት ዓመተ ምህረት ጣሊያኖቹ አዲስ አበባን ሲቆጣጠሩ አዲስ አበባ ላይ ሶስት አይሮፕላኖች ያገኛሉ። ጣሊያኖቹን በጣም የገረማቸው ፀሐይ የምትባለው አይሮፕላን ጃን ሜዳ ላይ ሲያገኟት የት ሀገር እንደተሰራች ማን እንደሰራች ሜክ ኤንድ ሞዴል ሁሉ ማወቅ እስኪ ገርማቸው ድረስ ነው ከደብዳቤያቸው ከተጻጻፉት ደብዳቤዎች የተረዳሁት እና መጀመሪያ ከአዲስ አበባ የተወሰደችው ሺ ዘጠኝ መቶ ሀያ ዘጠኝ ዓመተ ምረት ነው። እንደ ሄደች ጣሊያን ሀገር ውስጥ የእነሱ ሮያል አየር ኃይል አካዳሚ ነው የተቀመጠችው። ከዛ ደግሞ አዘዋውራዋት ቫንቬትሊ ካዜርታ ቤተመንግስት ቤተ መንግስት ለተወሰነ ጊዜ ተቀምጣለች። በሁለተኛው ዓለም ጦርነት ተርፋለች። ከዛ በአስራ ዘጠኝ ሀምሳዎቹ መጀመሪያ ላይ ቱሪን የሚገኘው የኢጣሊያ አየር አልሙዘም ውስጥ ለህዝብ መታየት ጀመረች። በዚህን ጊዜ ግን አይሮፕላኗ ስትሰራ ጃርሜዳ ላይ ብርማ ግራጫ አይነት ቀለም ኖሯት። አይሮፕላኗ ወገቧ ላይ በትልቁ ፀሐይ የሚል በግራና በቀኝ ተጽፎባታል። የኢትዮጵያ ባንዲራ ተደርጎባታል። ጭራዋ ላይ ደግሞ አነስ ባለ ጽሁፍ በአማርኛ ኢትዮጵያ አንድ ከስር ደግሞ በእንግሊዝኛ ኢትዮጵያ ወይም ደግሞ በላቲን ቃል ኢትዮጵያ ዋን ተብሎ ተጽፎባት ነበር። ይሁን እንጂ ቱሪን የሚገኘው የጣሊያን ሙዚየም ሲያመጧቸው ለመጀመሪያ ጊዜ ያንን የእኛን ቀለም አጥፍተው ደማቅ ቀይ ቀለም አድርገዋት ነበር። በሺ ዘጠኝ መቶ ሰባ ሰባት ዓመተ ምህረት በእኛ አቆጣጠር አውሮፕላኗን ያወጡና ሌላ የአየር ሀይል ግቢ ውስጥ ያስቀምጧታል እና ለሰላሳ ሶስት አመት እዛ ውስጥ ተቀምጣ ነበር። እንግዲህ ፀሐይን ከታሪኳ በተጨማሪ አሁን ያለችበትን ሁኔታ ለማወቅ ደግሞ ጣሊያን ድረስ ሄደህ አግኝታታለና እንዴት አገኘሃት ያለችበት ሁኔታስ ምን ይመስላል? ፕሮፌሰር ግሪጎሪ አሌጂ የሚባሉ በጣም የተከበሩ ሰው ከእሳቸው ጋር ግንኙነት ፈጥሬ አይሮፕላኗን ማየት ፈልጋለው ባ አውሮፕላኗን እንዳያት አድርጉኝ ብዬ በጣም ረጅም ረጅም በጣም ረጅምና አሰልች የሆነ ጊዜ ነው። በርካታ በርካታ ነገሮች ደብዳቤ ከተጻጻፍም በኋላ ፍቃድ ተገኝቶ በሁለት ሺህ አስር ዓመተ ምህረት የተከለከለው አየር ኃይል ግቢ ውስጥ ድረስ በመግባት አውሮፕላኗን ለማየት ችያለሁ። ካፒቴን ዘላለም ጋር የተደረገው ቆይታ ይህ ብቻ አይደለም። በፀሐይ የኢትዮጵያ አቪየሽን አጀማመር መጽሐፍ መነሻነት የተደረገው ሙሉ ውይይት በቅዳሜ መሰናዷችን ይቀርባል። በድረ ገጻችን እና በፌስቡካችን ላይም ታገኙታላችሁ። አድማጮች፣ በኮሮና ወረርሽኝ ምክንያት የአሜሪካ ድምፅ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። አሁንም ቆይታችሁ ከኛ ጋር ይሁን። አሁን ደግሞ ሰዓቱ የስፖርት ነው። እንደተለመደው ሀብታሙ ስዩም የሀገር ውስጥና የውጭ ስፖርት ክንዋኔዎችን አጠናቅሮ ወደ እናንተ ሊያደርስ ተዘጋጅቷል። ቀጥሎ ይቀርባል። ኢትዮጵያዊቷ አትሌት ጉዳፍ ጸጋይ በ1500 ሜትር የቤት ውስጥ ውድድር አዲስ የዓለም ክብረ ወሰን አስመዝግባለች። ጉዳፍ በሰሜን ፈረንሳይ የተካሄደውን ውድድር በ3 ደቂቃ ከ53 ሰከንድ ከ09 ማይክሮ ሰከንድ አጠናቃለች። ከአጋሮቿ ጋር በመደጋገፍ የውድድሩን ፍጥነት የጨመረችው ጉዳፍ የአውሮፓ የቤት ውስጥ ውድድር ቻምፒዮን የሆነችውን ላውራ ሙይርና አጋሮቿን በከፍተኛ ርቀት ቀድማ ነው ያሸነፈችው። ላውራ በዚህ ውድድር የአውሮፓ ፈጣን ሰዓትን አስመዝግባለች። በውጤቱ ደስተኛ መሆኑን የተናገረችው ጉዳፍ የዓለም ክብረ ሰንን ለመስበር በማቀድ ብርቱ ልምምድ ስታደርግ መሰንበቷን ተናግራለች። ጉዳፍ በሁለት ሰከንዶች ያሻሻለችውን ክብረውሰን ላለፉት ሰባት ዓመታት በሌላኛዋ ኢትዮጵያዊት አትሌት ገንዘቤ ዲባባ እጅ ውስጥ የነበረ ነው። ዘገባው የአሶሺየትድ ፕሬስ ነው። የቀድሞ የቶኪዮ ኦሎምፒክ አዘጋጅ ኮሚቴ ፕሬዝደንት ዮሺሮ ሞሪ ሴቶችን ነቃፊ አስተያየት መስጠታቸውን ተከትሎ ከሰሞኑ ስራቸውን በገዛ ፈቃዳቸው መልቀቃቸው ይታወሳል። እሳቸውን የሚተኩ አዲስ ፕሬዚደንት እስከሚቀጥለው ሳምንት ድረስ ለመምረጥ አዘጋጆች ጥረት እያደረጉ ነው። ዮሺሮ ሞሪን ይተካሉ ተብለው ግምት ከተሰጣቸው መካከል አንዷ የኦሎምፒክ ሚኒስትሯ ሳይኮ ሃሺሞቶ ናቸው። ሃሺሞቶ ሕግ አውጪ የሰባት ጊዜ የኦሎምፒክ ተወዳዳሪ ከመሆናቸው በተጨማሪ በጠቅላይ ሚኒስትር ዮሺሂዴ ሱጋ ካቢኔ ውስጥ ከሚገኙ ሁለት ሴቶች መካከል አንዷ ናቸው። ከሳቸው በተጨማሪ ግምቱ የተሰጣቸው በተቀናጀ ዋና ስፖርት ዘርፍ ጃፓንን ሁለት ጊዜ በኦሎምፒክ የወክሉት ሚኮኮ ኮታኒ እንዲሁም የላይኛው ሕግ አውጪ ምክር ቤት አባልና የጀርባ ዋና ተወዳዳሪ የነበሩት ዳይኪ ሱዙኪ ናቸው። ዘገባው የሮይተርስ ነው። ስፔናዊው የፎርሙላ ዋን የመኪናሽ ቅድድም ተወዳዳሪ ፈርናንዶ አሎንዞ የደረሰበትን አደጋ ተከትሎ የመንጋጋ ቀዶ ሕክምና ተደርጎለታል። ከሁለት ቀናት ቆይታ በኋላም ከሐኪም ቤት በቅርቡ ይወጣል ተብሎ እየተጠበቀ ነው። የ39 ዓመቱ ፈርናንዶ በስዊዘርላንድ ብስክሌት በመጋለብ ላይ እያለ ነበረ አደጋው የደረሰበት። የዓለም ቻምፒዮኑ ከሁለት ዓመታት እረፍት በኋላ ከሰሞኑ ወደ ውድድሩ ተመልሰው የተለመደ ብቃቱን ያሳያል ተብሎ እየተጠበቀ ነበረ። የግል ሐኪሞቹ የጤና ሁኔታው እየተሻሻለ እንደሆነ ተናግረዋል። ዘገባው የሮይተርስ ነው። የተከበራችሁ አድማጮች፣ ለምሽቱ ያሰናደናቸው ዝግጅቶች ተጠናቀቁ። በምሽቱ አዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረና እኔም ሳስተናግዳችሁ ምሽት ስመኝሽ የቆየነን ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።